ኦሪት ዘፍጥረት ምዕራፍ ሰላሳ ስድስት የኤሳው ትውልድ ይህ ነው፣ እርሱም ኤዶም ነው። ኤሳው ከከነዓን ልጆች ሚስቶችን አገባ፣ የኬጢያዊውን የኦልንን ልጅ አዳን፣ የኤዊያዊው የጽብዖን ልጅ አና የወለደላትን አህሊባማን፣ የእስማኤልን ልጅ የኖባዮትን እህት ቤሴሞትን አዳ ለኤሳው ኤልፋዝን ወለደች። ቤሴሞትም ራጉኤልን ወለደች። አህሊባማም የዑስን፣ የዕላምን፣ ቆሬን ወለደች። በከነዓን ምድር የተወለዱለት የኤሳው ልጆች እነዚህ ናቸው። ኤሳውም ሚስቶችን፣ ወንዶች ልጆችንና ሴቶች ልጆችን፣ ቤተሰቡንም ሁሉ ከብቱንም ሁሉ እንስሶችንም ሁሉ በከነዓንም አገር ያገኘውን ሁሉ ይዞ ከወንድሙ ከያዕቆብ ፊት ወደ ሌላ አገር ሄደ። ከብታቸው ስለ በዛ በአንድነት ይቀመጡ ዘንድ አልቻሉም። በእንግድነት የተቀመጡበት ምድር ከከብታቸው ብዛት የተነሣ ልትበቃቸው አልተቻለችም። ኤሳውም በሴይር ተራራ ተቀመጠ። ኤሳውም ኤዶም ነው። በሴይር ተራራ የሚኖሩ የኤዶማውያን አባት የኤሳው ትውልድም ይህ ነው። የኤሳው ልጆች ስም ይህ ነው የኤሳው ሚስት የአዳ ልጅ ኤልፋዝ፣ የኤሳው ሚስት የቤሴሞት ልጅ ራጉኤል። የኤልፋዝም ልጆች እነዚህ ናቸው፣ ቴማን፣ ኦማር፣ ስፎ፣ ጎቶም፣ ቄኔዝ። ቲምናእም ለኤሳው ልጅ ለኤልፋዝ የጭንገረን ነበረች አማሌቅንም ለኤልፋዝ ወለደችለት። የኤሳው ሚስት የአዳ ልጆች እነዚህ ናቸው። የራጉኤልም ልጆች እነዚህ ናቸው፣ ናሆት፣ ዛራ፣ ሳማ፣ ሚዛህ እነዚህም የኤሳው ሚስት የቤሴሞት ልጆች ናቸው። የጽብዖን ልጅ የአና ልጅ የኤሳው ሚስት የአህሊባማ ልጆች እነዚህ ናቸው። ለኤሳው የዑስን የዕላማን፣ ቆሬን ወለደች። የኤሳው ልጆች አለቆች እነዚህ ናቸው። ለኤሳው የበኩር ለኤልፋዝ ልጆች ቴማን አለቃ፣ ኦማር አለቃ፣ ስፎ አለቃ፣ ቄኔዝ አለቃ፣ ቆሬ አለቃ፣ ጎቶም አለቃ፣ አማሌቅ አለቃ በኤዶም ምድር የኤልፋዝ አለቆች እነዚህ ናቸው። እነዚህ የአዳ ልጆች ናቸው። የኤሳው ልጅ የራጉኤል ልጆች እነዚህ ናቸው። ናሆት አለቃ፣ ዛራ አለቃ፣ ሳማ አለቃ፣ ሚዛህ አለቃ። በኤዶም ምድር የራጉኤል ልጆች አለቆች እነዚህ ናቸው። እነዚህም የኤሳው ሚስት የቤሴሞት ልጆች ናቸው። የኤሳው ሚስት የአህሊባማ ልጆች እነዚህ ናቸው። የውስ አለቃ የዕላማ አለቃ ቆሬ አለቃ የኤሳው ሚስት የአና ልጆች የአህሊባማ አለቆች እነዚህ ናቸው። የኤሳው ልጆችና አለቆቻቸው እነዚህ ናቸው፣ እርሱም ኤዶም ነው። በዚያች አገር የተቀመጡ የሆሪው የሴይር ልጆች እነዚህ ናቸው፦ ሎጣን፣ ሶባል፣ ጽብዖን፣ አና፣ ዲሶን ኤጽር፣ ዲሳን እነዚህ በኤዶም ምድር የሆሪው የሴይር ልጆች አለቆች ናቸው። የሎጣን ልጆችም ሆሪ፣ ሄማም ናቸው። የሎጣንም እህት ቲማንዕ ናት። የሶባል ልጆችም እነዚህ ናቸው፦ አልዋን፣ ማኔሐት፣ ኤባል፣ ስፎ፣ አውናም የጽብዖን ልጆችም እነዚህ ናቸው፣ አያ፣ አና። ይህም አና በምድረ በዳ የአባቱን የጽብዖንን አህዮች ሲጠብቅ ፍልውኾችን ያገኘ ነው። የአና ልጆችም እነዚህ ናቸው፣ ዲሶን፣ አህሊባማም፣ የአና ሴት ልጅ። የዲሶንም ልጆች እነዚህ ናቸው፣ ሄምዳን። ኤስባን፣ ይትራን፣ ክራን። የኤጸር ልጆችም እነዚህ ናቸው ቢልሃን፣ ዛዕዋን፣ አቃን። የዲሳን ልጆችም እነዚህ ናቸው ዑፅ፣ አራን። የሆሪ አለቆች እነዚህ ናቸው ሎጣን አለቃ፣ ሶባል አለቃ፣ ጽብዖን አለቃ፣ አና አለቃ ዲሶን አለቃ አጼር አለቃ ዲሳን አለቃ በሴይር ምድር አለቆች የሆኑ የሆሪ አለቆች እነዚህ ናቸው። በእስራኤል ልጆች ላይ ንጉሥ ከመኖሩ በፊት በኤዶም አገር የነገሱ ንጉሥ ነገሥታት የነገሱ ነገሥታት እነዚህ ናቸው። በኤዶምም የቢኦር ልጅ ባላቅ ነገሠ። የከተማውም ስም ዲንሃብ ናት። ባላቅም ሞተ፣ በስፍራውም የባሶራው የዛራ ልጅ ኢዮባብ ነገሠ። ኢዮባብም ሞተ፣ በስፍራውም የቴሚናው ሚስቴክ የቴማኒው አገር ሁሳም ነገሠ። ሁሳምም ሞተ በስፍራውም የምድያምን ሰዎች በሞዓብ ሜዳ የመታ የባዳድ ልጅ ሃዳድ ነገሠ። የከተማውም ስም አዊት ተባለ። ሃዳድም ሞተ። በስፍራውም የመስሬቃው ሰምላ ነገሠ። ሰምላም ሞተ። በስፍራውም በወንዝ አጠገብ ካለችው ከሮሆቦት ሳኦል ነገሠ። ሳኦልም ሞተ። በስፍራውም የአክቦር ልጅ በኣልሐናን ነገሠ። የአክቦር ልጅ በኣልሐናንም ሞተ። በስፍራውም ሃዳር ነገሠ። የከተማውም ስም ፋዑ ነው። ሚስቱም የሜዛሃብ ልጅ መጥሬድ የወለደቻት መሄጣብኤል ትባላለች። የኤሳውም የአለቆቹ ስም በወገናቸው በስፍራቸውም በስማቸውም ይህ ነው። ቲምና አለቃ፣ አልዋ አለቃ፣ የቴት አለቃ፣ አህሊባማ አለቃ፣ ኤላ አለቃ፣ ፊኖን አለቃ፣ ቄኔዝ አለቃ፣ ቴማን አለቃ፣ ሚብሳር አለቃ፣ መግዲኤል አለቃ፣ ኢራም አለቃ። እነዚህ በግዛታቸው ምድር በየመኖሪያቸው የኤዶም አለቆች ናቸው። የኤዶማውያን አባት ይህ ኤሳው ነው።